Voice of America <laughs> You, yeah, America Dims Radio Tabeno <laughs> የኢትዮጵያ ፌዴራላዊ አንድነት መድረክ በደቡብ ክልል አንድ የምርጫ አስተባባሪው በዛሬው ዕለት ተገድለው መገኘታቸውን አስታወቀ። ትናንትና ማታ ከመኖሪያ ቤቱ ፖሊስ ትፈለጋለህ ብሎ አውጦት ሳቶ ብርሃኑ እረቦ የሚባለውን የመድረክ ታጋጅ በደቡብ የሀዲያ ዞን ሶሮ ወረዳ ደብድበው ገለው አንድ ወንዝ ውስጥ ጥለውት አስክሬኑ ዛሬ ነው የተገኘው። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። ከምርጫ 2007 ጋር ተያይዘው የዛሬውን ጨምሮ አራት አባላትና ደጋፊዎቻቸው መገደላቸውን ተናግረዋል። ዝርዝሩን በዕለቱ አቢሬስ እንመለከታለን። ለምሽቱ ካሉን ዜናዎች መካከል ደግሞ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በመጪው ሐምሌ ወር ኢትዮጵያን እንደሚጎበኙ ተገልጿል። አንዱ ትልቁ ዜና ይሄ ነው። ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ አርብ ሰኔ 12 2007 ዓ ም ልዩ ልዩ ቅርብሮችና ዘገባዎች ጋር የምሽቱ አስተናጋጆች አሉ አከበደና ቆንጂት ታየነን ከአቀናባሪያችን ከጽዮን ግርማና ከስርጭት መሐንዲሱ ከቮይቴክ ዞንያክ ጋር አብረናችሁ እናመሻለን። አሁን የሰዓቱን ያለም ዜና። መልካም ምሽት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በመጪው ሐምሌ ወር ወደ ኢትዮጵያ እንደሚጓዙ ተገልጿል። በስልጣን ላይ ያሉ የአሜሪካ ፕሬዚደንት ኢትዮጵያን ሲጎበኙ ሚስተር ኦባማ የመጀመሪያው ይሆናሉ። ሚስተር ኦባማ ወደ ኢትዮጵያ የሚጓዙት ቀደም ብሎ ከተነገረው በኬንያ ከሚያደርጉት ጉብኝት ቀጥሎ መሆኑን ዋይት ሀውስ አስታውቋል። ፕሬዚደንት ኦባማ በአዲስ አበባ ቆይታቸው ከመንግስቱ ባለስልጣናት ጋር ይወያያሉ፣ የአፍሪካ ህብረት መሪዎችንም ያነጋግራሉ ተብሏል። በሚስተር ኦባማ የአባታቸው ሀገር በሆነችው በኬንያ የሚያደርጉት ጉብኝትም ፕሬዚደንት ከሆኑ ወዲህ የመጀመሪያቸው ነው የሚሆነው። በዚያ የስራ ፈጣሪዎች፣ መዋለ ነዋይ አፍሳሾች፣ መንግስታትና ሌሎችን ድርጅቶች በሚያሰባስበው የ2015 ግሎባል አንትረፕረንሽፕ ስብሰባ የአለም አቀፍ የስራ ፈጠራ ጉባኤ ላይ ይካፈላሉ። የፕሬዝደንቱ ጉብኝት በአፍሪቃ የምጣኔ ሀብት እድገት ለማፋጠን የዲሞክራሲ ተቋማትን ለማጠናከርና ጸጥታን ማሻሻልን ላይ የታለመ መሆኑን የዋይት ሀውስ ቃል አቀባይ ጃሽ ርነስት ባወጡት መግለጫ አስታውቀዋል። በሌላ የዩናይትድ ስቴትስ ዜና እዚህ ዩናይትድ ስቴትስ ደቡብ ካሮላይና ክፍለ ግዛት ቻርልስተን ከተማ ውስጥ በሚገኝ ታሪካዊ ጥቁር አሜሪካውያን ቤተ ክርስቲያን ከተፈጸመው የጅምላ ግድያ ተከትሎ በቁጥጥር ስር የዋለው ነጩ ተጠርጣሪ ዘጠኝ የግድያ ወንጀል ክሶች ተመስርተውበታል። የ21 አመቱ ዲለን ሩፍ ያለ ህጋዊ ፈቃድ መሳሪያ በመያዝም ወንጀል እንደሚከሰስ የቻርልስተን ከተማ ፖሊሲ ያስታወቀ ሲሆን በአሁኑ ሰዓት በዋስ መብት ጉዳይ ፍርድ ቤት ይቀርባል ተብሏል። የፌዴራሉ አቃቤ ህጎች በበኩላቸው የተፈጸመውን ግድያ በጥላቻ ላይ የተመሰረተ ወንጀል ይሆን እንደሆን እየመረመሩ ናቸው። ትናንት ባጎራባቸዋ ሰሜን ካሮላይና ግድያው ከተፈጸመበት ከማኑኤል አፍሪካዊ ሜቶዲስት ቤተ ክርስቲያን አራት መቶ ኪሎ ሜትሮች ርቀት ላይ መኪና እያሽከረከረ ሳለ ላይ የተያዘው ተከሳሹ በፌዴራሉ ምርመራ ቢሮ ቁጥጥር ወደ ደቡብ ካሮላይና አውሮፕላን ተወስዷል። በረቡ ማታው ጥቃት የ87 ዓመት አረጋውያትን ጨምሮ ስድስት ሴቶችና ሶስት ወንዶች ሲገደሉ ሌሎች ሶስት መቁሰላቸው ተሰምቷል። ዲላን ሩፍ በቤተ ክርስቲያን ውስጥ ይካሄድ በነበረው የመጽሐፍ ቅዱስ ጥናት ላይ ለአንድ ሰዓት ያህል በዝምታ ቁጭ ብሎ ቆይቶ ነው ጥቁሮችን መግደል አለብህ ብሎ መነሳቱን ፖሊስ ያመለከተው። ዛሬ በቻርልሰን ከተማ ለግድያው ሰለባዎች ጸሎት በመካሄድ ላይ ነው። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የአውሮፓ ሕብረት የገንዘብ ሚኒስትሮች ግሪክን በተመለከተ የፊታችን ሰኞ ከሚካሄደው የአስቸኳይ የመሪዎች ጉባኤ አስቀድመው ዛሬ ለክሰምበርግ ላይ ስብሰባ አካሂደዋል። በዩሮ ተጠቃሚዎቹ ሀገሮች የገንዘብ ሚኒስትሮች ግሪክ የለውጥ እርምጃዎችን እንድትወስድና በአጸፋው ገንዘብ እንዲሰጣት ለማመቻቸት ቀደም ብሎ ያደረጉት ሙከራ አግባቢ ውጤት ሳያስገኝ ቀርቷል። ከፍተኛ የህብረቱ የገንዘብ ሚኒስትሮች ዛሬ ከስብሰባቸው በኋላ በሰጡት ቃል የግሪኩ የገንዘብ ሚኒስትር ያኒስ ቫሮፋኪስ የጠበቅነውን አይነት እቅድ ይዘውልን አልመጡም ብለዋል። ይሁን እንጂ የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፕራስ የሰኞውን አስቸኳይ የመሪዎች ስብሰባ በጉጉት እየጠበቁት መሆናቸውን የተናገሩት ለግሪክ የዕዳ ቀውስ ወደ እድገቷ እንድትመለስና ዩሮዞን ውስጥ እንድትቆይ የሚያደርግ መፍትሄ ይገኛል ያሉት ጠቅላይ ሚኒስትሩ ቀውስና ሽብር ሊመጣባት ነው ብለው የሚያወሩት ሁሉ ያፍራሉ፣ ሲሉ መናገራቸው ተጠቅሷል። የፈረንሳዩ ፕሬዝደንት ፍራንስዋ ኦላንድ በበኩላቸው ግሪክና ዓለም አቀፍ አበዳሪዎቿ የአውሮፓን ሕግ መሰረት ያደረገ አንድ ስምምነት ላይ ለመድረስ መነጋገራቸውን መቀጠል አለባቸው ሲሉ አስገንዝበዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር አዲስ ያወጣው ሪፖርት እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ ም በዓለም ዙሪያ የተካሄዱ የሽብር ጥቃቶች 35 በመቶ ጨምረዋል፣ በጥቃቱ የተገደሉ ሰዎች ቁጥር ደግሞ 81 በመቶ አድጓል ብለዋል። ይህ የሆነው በአብዛኛው ደግሞ በኢራቅ በአፍጋኒስታንና በናይጄሪያ የሽብር እንቅስቃሴዎች እየበዙ መምጣታቸው መሆኑን ሪፖርቱ አብራርቷል። የሳም ቨርማ አጠር ያለ ዘገባ ደርሶናል። ሰለሞን ክፍሌ ያቀርበዋል። ዛሬ ይፋ የሆነው ዓመታዊ ሪፖርት እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም ውስጥ በዓለም ዙሪያ በደረሱ 13463 ጥቃቶች ከ32700 በላይ ሰዎች ሲገደሉ ሌሎች ከ34700 በላይ ጉዳት ደርሶባቸዋል ይላል። የሟቾች ቁጥር በዚህ ደረጃ ሊጨምር የቻለው ደግሞ ጥቃቶቹ እጅግ በጣም ከባድ በመሆናቸው ነው ብሏል። በ2014 የደረሱ 20 ጥቃቶች ለ100 በላይ ሰዎች ሕይወት መጥፋት ምክንያት ሲሆኑ በ2013 ከደረሱት ሁለት ተመሳሳይ ጥቃቶች ጋር ሲነጻጸር በእጅጉ ማደጉ ይታያል ሲል ያስረዳል ሪፖርቱ። አክሎም በ2014 ከ9400 በላይ ሰዎች በአሸባሪዎች ተጠልፈው መወሰዳቸውን አስታውሶ ከ2013ቱ በሦስት እጅ ማደጉን አብራርቷል። በዩናይትድ ስቴትሱ ሪፖርት መሠረት ከሽብርና ጠለፋ ጋር በተያያዘ ከፍተኛውን የሰለባዎች ቁጥር የያዘችው ኢራቅ መሆኗን ሪፖርቱ ያሳያል። ይህም ራሱን እስላማዊ መንግሥት እያለ ከሚጠራው ነውጠኛ ቡድን መስፋፋት ጋር ገጥሟል ብሏል። ቡድኑ ባልተጠበቀ ፍጥነት በሶሪያና ኢራቅ ብዙ አካባቢዎችን ተቆጣጥሯል። በናይጄሪያ በ2014 በተካሄዱ የሽብር ጥቃቶች 1300 ሰዎች ተጠልፈው ወይም ታግተው ተወስደዋል። በ2013 በተመሳሳይ በደረሱ ጥቃቶች ጉዳት የደረሰባቸው ሰዎች ቁጥር አንድ መቶ ያህል ብቻ ነበር ብሏል። ለእነዚህ በሁለቱም ዓመታት ለደረሱ የሽብር ጥቃቶች በአብዛኛው ተጠያቂው ደግሞ ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድን ነው ሲል ሪፖርቱ አስገንዝቧል። በአፍጋኒስታን ይላል ሪፖርቱ። በመጨረሻም በአፍጋኒስታን ታሊባን በ2014 ባካሄዳቸው የሽብር ጥቃቶች ከ3400 ሰዎች በላይ ሲገደሉ፣ ሌሎች ከ3300 በላይ ቆስለዋል። ለአብዛኞቹ በ2014 በዓለም ዙሪያ ለደረሱ ጥቃቶች የሚከሰሱት ደግሞ በዋናነት እስላማዊ መንግሥት ነኝ የሚለው ቡድን ከዚያም ታሊባን፣ የሶማሊያው ነውጠኛ ቡድን አልሻባብና በመጨረሻም የናይጄሪያው ቦኮ ሐራም መሆናቸውን ዛሬ ይፋ የሆነው የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ዓመታዊ የሽብር እንቅስቃሴ ሪፖርት ያስረዳል። በመጨረሻም የአውሮፓ ሕብረት ጥገኝነት ፍለጋ በአደገኛ መንገድ ባህር እያቋረጡ ወደ አህጉሪቱ የሚፈልሱ ስደተኞችን ፈልጎ የማዳኑን ጠንካራ እንቅስቃሴ እንዲገፋበት አንድ የሰብአዊ መብት ድርጅት ጥሪ አቅርበዋል። በሺዎች የተቆጠሩ ጥገኝነት ፈላጊዎች በሜዲተራኒያን ባህር አድርገው በብዛት እየጎረፉባት ያለችው አውሮፓ ሁኔታውን አዲስ ፖሊሲ ቀርጻ ልትቋቋመው እየታገለች መሆኗ ይታወቃል። ሂማን ራይትስ ዋች ባወጣው አዲስ ሪፖርት የአውሮፓ ህብረት መሪዎች በሚቀጥለው ሳምንት በሚያካሂዱት ጉባኤ የፍልሰተኞቹን ጉዳይ በተመለከተ ሲወያዩ ሰብአዊ መብትን ቅድሚያ ትኩረት እንዲሰጡ ተማጽኖ አቅርቧል ሂማን ራይትስ ዋች በቅርብ ጊዜ ወደ ኢጣሊያና ግሪክ ደሴቶች የደረሱ አንድ መቶ ሃምሳ ስደተኞችን እንዳነጋገረም ገልጿል አብዛኞቹ ያሉን አለ ሂማን ራይትስ ዋች በሀገሮቻቸው ከሚደርስባቸው የሰብአዊ መብት ረገጥ ቀጣ ሸሽተው የተሰደዱ መሆናቸውን ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የአርብ ምሽት ስርጭታችንን ነው። አስተናጋጆቻችሁ ቆንጅት ታየና አሉላ ከበደ ነን። ልዩ ልዩ ዝግጅቶችና ዘገባዎች፣ በርከት ያሉ ቅንብሮችን የምናሰማችኋለን። ወደ ቀዳሚ የዕለቱ አቢይ ርዕስ ከመሻገራችን አስቀድሞ ታዲያ ቆየት ብሎ ከሚሰሙት ዘገባዎች አንዱን እናስከትል። አሁን እኛ ከኬንያ መንግስት ጋር የተፈራረምነው የኃይል ሽያጭ ስምምነት ለጊዜው የመጀመሪያው ፌዝ 400 ሜጋ ዋት። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ወይዘሮ አዜብ አስናቅ ናቸው። ዝርዝሩን ቆየት ብሎ በሚቀርበው የመጽሔቱ ትንታኔ እናቅርባለን። አሁን በስርጭታችን ጊዜ ሰሌዳ መሰረት ቀዳሚው የዕለቱ አቢይ ርዕስ ነው። የኢትዮጵያ ፌዴራላዊ አንድነት መድረክ በደቡብ ክልል አንድ የምርጫ አስተባባሪው በዛሬው ዕለት ተገድለው መገኘታቸውን አስታወቀ። የተቃዋሚ ፓርቲም በምርጫ 2007 ዙሪያ የዛሬውን ጨምሮ አራት አባላቱና ደጋፊዎቹ መገደላቸውን ነው ያስታወቀው። በዚህ ሳምንት እንደተገደሉ ተቃዋሚዎች ከገለጿቸው ሶስት ሰዎች በተጨማሪ በኦሮሚያና በደቡብ ክልል ሕይወታቸው ማለፋቸው የተገለጸው አጠቃላይ ቁጥራቸው ስድስት ደርሷል። በደቡብ ክልል ሀዲያ ዞን ሶሮ ወረዳ የተገደሉት አቶ ብርሃኑ ኤረቦ በትናንትና በሁለት በሁለት ፖሊስ ፖሊስ ባልደረቦች ከመኖሪያ ቤታቸው ከተወሰዱ በኋላ ተደብድበው ህይወታቸው አልፎ ወንዝ ዳር መገኘታቸውን ነው የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ያስረዱት። ሄኖክ ሰማ ጊዜር አነጋግሯቸዋል። በምርጫው ሂደት ውስጥ ከፍተኛ ላፍነት ወስደው ለመድረክ የቀሰቀሱት ህድን ያደራጁት ታጋዮች ላይ እስከ ግድያ እርምጃዎች እየተወሰዱ ተሳትፎባቸው መሆኑ ይህንን ነው በጣም ልዩ የሚያደርገው። በትግራይ የተሰዋውን ታጋያችንን የአቶ ታደሰ አብርሃ አርያን በትናንትና ሁለት ቪኦኤ ዘግቦ አዳምጠናል። በዛሬ ሁለት ደግሞ ትናንትና ማታ ከመኖሪያ ቤቱ ፖሊስ ትፈለጋለህ ብሎ አውጥቶት አቶ ብርሃኑ ቴረቦ የሚባለውን የመድረክ ታጋይ በደቡብ የሃዲያ ዞን ሶሮ ወረዳ ደብድበው ገለው አንድ ወንዝ ውስጥ ጥለውት አስክሬኑ ዛሬ ነው የተገኘው። እና ይህ ሁኔታ ሌሎችም እንደዚሁ ይፈልጋሉ እየተባሉ እንደዚሁ እስከ ግድያ ድረስ እርምጃ ለመውሰድ እንግዲህ ወደ ነጻ እርምጃ መውሰድ ተሸጋግረዋል ማለት ነው። ኢህአዴግ እስካሁን ድረስ ኢህአዴግ ና ያሉኝ ፕሮፌሰር በየነ እንግዲህ በነኚህ ግድያዎች የተሳተፉት ሰዎች እነማን እንደሆኑ ለማወቅ የዝግጅት ክፍላችንም ጥረቱን ቀጥሏል። የመንግስት ባለስልጣናትን ለማግኘት በትግራይ የሚያደረግ ነው ጥረት አልተሳካም፣ እንጂ ጥያቄዎች እያቀረብን ነው። እስካሁን በአንድ ዞን ነው ተገደሉ ከተባሉት እንግዲህ እርሶ አሁን ከጠቀሱት ጋር ሲደመሩ ስድስት መሆናቸው ነው። በምርጫው ዙሪያ የተገደሉ ሰዎች በአጠቃላይ ይሄ ከፖለቲካና ከምርጫ ፖለቲካ ጋር አያይዘውም ሲል በአንዳንድ የመገናኛ ብዙኃን የኢትዮጵያ መንግስት ሲገልጽ ነበረ። እነማን ናቸው ይህንን የሚያደርጉት? እንዴትስ ነው የምታውቁት ይሄን በተለይ አቶ ብርሃኑ ረቦ በዚህ በሶሮ ወረዳ ዳነቶራ በሚባል ቀበሌ ነዋሪ ነው። ይህንን ታጋይ ሁለት ፖሊሶች ስማቸው ይታወቃል። ፖሊስ ብርሃኑ ደቦች፣ እንደዚሁም ሌላ ፖሊስ ታዲዮስ ጡሜቦ የሚባሉት ናቸው ከቤቱ አስገድደው ይዘውት የወጡት እና እነዚህ እንግዲህ በስምም በመልክም የሚታወቁ የፖሊስ ሰራዊቱ አባላት ወስደውት ነው ደብድበው ገለው አስከሬኑ አንድ ወንዝ ተገኘው። ስለዚህ የፖሊስ እንግዲህ በማን ይታዘዛል? የማን ክፍረኛ ነው? ያው የኢህአዴግ መንግስት አካል እንደመሆኑ በተለይ በአቶ ብርሃኑ የረቦን ሞት በሚመለከት እንግዲህ የመንግስት እጅ ቀጥታ እንዳለበት በነዚህ ተዋናዊ በሁለቱ ፖሊሶች የተከናወነ ግድያ እንደመሆኑ ይሄ መንግስት የለሁበትም ማናቃቸው ኃይሎች ናቸው የሚባል አይነት አጉል ወሬ ውስጥ ይገቡ እንደሆን ለዚህ የተረጋገጠ መረጃ አለን ነው ምል እንግዲህ፣ ፕሮፌሰር በየነ በአጠቃላይ ሲሰጡ የነበሩ መግለጫዎችን ስንመለከት በኢትዮጵያ ምርጫ ሁለት ሺህ ሰባት በመላ ሀገሪቱ በሚገኙ ወደ አርባ ስድስት ሺህ የሚጠጉ የድምፅ መስጫ ጣቢያዎች ሲከናወን ሰላማዊ በሆነ መልኩ መከናወኑን ነው የኢትዮጵያ መንግስትና ምርጫ ቦርድ ሲገልጹ የነበረው። በእነሱ ቤት ሰላም ሊኖር ይችላል። አሁን አሁን የጠቀስናቸው እነዚህ ዜጎቻችን ነፍሳቸውን እስከ ማጥፋት ድረስ የሚበቀል አካል ነው ምርጫው ሰላማዊ ነው እያለ ያለው እኛ ግን ጦርነት ነው የተዘመተብን። እኛም የድርጅቶቹ መሪዎች እንደመሆናችን ጉዳዩ በጣም ከብዶናል። የህዝባችንን መብት ማስከበር አልቻልንም። እዚህ አይነት እስከ ግድያ ድረስ በደል የሚፈጽሙትም ላይ ህጋዊ እርምጃ እንዲወሰድ ለማድረግ አልቻልንም። ስለዚህ ህዝባችን የህግ ጥበቃ ሳይኖረው ካድሬዎችና ታጣቂ ኃይሎች እንዳሻቸው እየገደሉ እየገረፉ እያሰሩ በደል የሚፈጽሙበት ሁኔታ ላይ ያለን። ምርጫው ሰላማዊና የተረጋጋ ነው የሚባለው ይሄ የኢህአዴግ ትረካ እንጂ የኢትዮጵያ ሁኔታ መሬት ላይ ያለው የብዙሃኑ መራጩ ህዝብ ታሪክ አይደለም። እንግዲህ ፕሮፌሰር በየነ እኛ በተለያዩ ዘገባዎቻችን ያቀረብ ነው ከመድረክ በኩል የቀረቡት በምዕራብ ሸዋ አምቦ አካባቢ ሁለት ሰዎች ግንቦት 16ና 17 መግለጫው በ17 የተሰጠ ነው መገደላቸውን መድረክ አስታውቋል። በትግራይ ደግሞ በምዕራብ ትግራይ በማይ ካድራ አካባቢ ከትናንትና በስቲያ የተፈጸመውን ጨምረን አሁን እርስዎ የገለጹትን የሀዲያ ዞን ሶሮ ወረዳን ስናክልበት አራት ሰዎች ናቸው። ከዛ ተጨማሪ የሞቱ ሰዎች አሉ እስካሁን ድረስ በደረሰን መረጃ ያው በምደቀኝ በምዕራብ ሸዋ የአቶ ግዲሳ ጨመዳ፣ እንደዚሁም በምዕራብ አርሲ የአቶ ገቢ ሴጎ ኮፈሌ ወረዳ ዜሮ ሁለት፣ አሁን ደግሞ በትግራይ የአቶ ታደሳ ብርሃ ራያና፣ አሁን ደግሞ በዛሬው የአቶ ብርሃኑ ኤረቦን ነው በሞት የተቀጡትን የምናውቀው። ሌሎቹ ሸሽተው ከዛሬ ነገ የዚሁ አይነት አደጋ ይደርስብናል ብለው በየጫቃው በየቀበሮ ጉድጓዱ የሚያዙ አጋሮች እጩ ተወዳዳሪዎቻችን እንዳሉም እንዲታወቅ እፈልጋለሁ። እንግዲህ ፕሮፌሰር በየነ መድረክ ከሶስት መቶ በላይ እጩ ተወዳዳሪዎችን ለግንቦት አስራ ስድስቱ ምርጫ አቅርቦ ነበር። ያው ምርጫ ቦርድ እውቅና የሰጣቸው ሁለት መቶ ሰባ እጩዎች ናቸው የተሳተፉት። ከምርጫው አስቀድሞ በሰጣችሁት መግለጫ ወደ ስድስት መቶ ከስድስት መቶ የሚበልጡ አባላት የምርጫ ታዛቢዎች ወይም ወኪሎችና ደጋፊዎቹ መታሰራቸውን አስታውቆ ነበር። አሁን ምን ያህል ናቸው እንደ ቁጥር አላችሁ? ምን ያህሉ ተለቀቁ? ምን ያህሉ አሁንም በእስር ቤት ይቀራሉ? ተጨማሪ የታሰሩትስ ምን ያህል ናቸው? ይህንን ቁጥር በእርግጠኝነት መናገር ያስቸግራል። እንግዲህ አንዳንዶቹ ህዝቡ በሚያደርገው ተጽዕኖ፣ እስር ቤቱ ሁሉ እያስፈታቸው አሉ። በህልያ ዞን ያለው ደግሞ ታክቲክ የገዢው ስርዓት እያሰሩ መፍታት፣ ተስፋ ማስቆረጥ፣ ዛቻ ህዝቡን በጥቅማ ጥቅም ለመደለል መሞከር በአሁኑ ጊዜ ለምሳሌ የሴፍቲ ኔት የሚባለው ከዓለም ባንክና ሌሎችም ተጋስ ሀገሮች የሚሰጠው እርዳታ ለእኛ አባላት እና ለእኛ ድምፅ ሰጥቶ የሚባሉት እንዳያገኙ ተደርገዋል። ማዳበሪያም እንዳያገኙ ተደርገዋል። የእናንተ መሪ በየነ እና ሌሎችም ሲያመጡ ያኔ ታገኛላችሁ ትቀማ ትጠቀማላችሁ ነው እየተባለ ያለው በኦሮሚያ ክልል ከስድስት መቶ በላይ እንደ ታሰሩ በሰሞኑ አንድ ይፋ ያደረግነው መግለጫ አለ እና በደቡቡም እንደዚሁ ማስሮች ወይም እንደዚሁ የታሰሩ አሉ። ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር ለሰጡን ማብራሪያ አመሰግናለሁ። እሺ እኔም ስጣችሁን እድል አመሰግናለሁ። ክቡራትና ክቡራን አድማጮች በኢትዮጵያ ምርጫ 2007 በመላው አገሪቱ በሚገኙ ወደ 46 ሺህ የሚደርሱ የድምጽ መስጫ ጣቢያዎች ሰላማዊ በሆነ መልኩ መከናወኑን የኢትዮጵያ መንግስትና ምርጫ ቦርድ ይገልጻሉ። የተቃዋሚ ፓርቲዎች ሂደቱ በወከባ እስራትና አልፎ አልፎም ግድያዎች እየታዩበት ነው በሚል ሂደቱንና ውጤቱን አንቀበልም በማለት መግለጫዎችን አውጥተዋል። ሰሞኑም በተቃዋሚ ፓርቲዎች የቀረቡ አባላቶችና ደጋፊዎቻችን መገደላቸውን የሚገልጹ መግለጫዎች አስመልክቶ የኢትዮጵያ መንግስት ምላሽ እንዲሰጠን ሲሉ ከዞንና ወረዳ አስተዳዳሪዎች በእኛም በኩል እስከ ፌዴራል ኮሚኒኬሽንስ ጉዳዮች ጽፈት ቤት ድረስ በዛሬው ዕለት ያደረግነው ሙከራ አልተሳካም። ጥረታችን ዛሬ ምሽትም ቀጥሏል። እንደደረሰንም እናቀርባለን። ወደሚቀጥለው ዘገባ ስናልፍ በዋሽንግተን ዲሲና አካባቢዋ የሚኖሩ የኢትዮጵያ ኦሮሞ ብሔረሰብ አባላት ከኦሮሞ ወጣቶች ማህበር እና ከዓለም አቀፍ የኦሮሞ ሴቶች ድርጅት ጋር በመተባበር ዛሬ እዚህ በዋይት ሀውስ ቤተ መንግስት እና ውጭ ጉዳይ መስሪያ ቤት ፊት ለፊት የኢትዮጵያን መንግስት በመቃወም ሰልፍ አካሂደዋል። አጠር ያለ ዘገባ አለን። ሶሎሞን ክፍሌ ያቀርበዋል። ሰላማዊ ሰልፍ ዓላማ የኢትዮጵያ መንግስት በኦሮሞ ተማሪዎች ላይ እያደረገ ያለውን እስራት፣ በግድያ የመሳሰሉት ነገሮች በኦሮሞ ላይ የሚፈጽመውን ነገር በመቃወም ነው። በዋይት ሀውስ እና በስቴት ዲፓርትመንት ፊትለፊት ሆነን ዓለም ሕዝብ እያሳየን ያለ ነው። የኦሮሞ ተማሪዎች ሰላማዊ ሰልፍ በማድረጋቸው ብቻ እየተገደሉ ነው፣ እስር ቤት እየገቡ ነው፣ እየተደበደቡ ነው። ይህ ሁሉ መቆም አለበት ብለን ለአሜሪካን መንግስት ጥያቄ እያቀረብን ነው። መፈክሮቹን ተከትሎ የሰልፉን ዓላማ በአጭሩ ሲያስረዱ የሰማናቸው የዋሽንግተን ዲሲና አካባቢዋ የኦሮሞ ማኅበረሰብ አስተባባሪ ዶክተር ደስታ የባሳ ናቸው። በኢትዮጵያ በተለይ የሕዝባዊ ወያነ ሐርነት ትግራይ አስተዳደር በአጠቃላይ በኦሮሞዎች በተለይ በዩኒቨርስቲ ተማሪዎች እየፈጸመ ነው ያሉትን ስፋት ያለው የሰብአዊ መብቶች ረገጣና ሕገወጥ ግድያን ለመቃወም መሆኑንም አስተባባሪዎቹ ይገልጻሉ። በተጨማሪም ቀድሞውኑ ውጤቱ የታወቀውንና አሳፋሪ ነው ያሉትን በአምባገነኖቹ የወያኔ ባለሥልጣናት ተቀነባብሮ በሚሊዮኖች ከሚቆጠሩ የኦሮሞና ሌሎች የኢትዮጵያ ብሔር ብሔረሰቦች ተቀምቷል ያሉትን ድምፅም እንቃወማለን ሲሉ አስረድተዋል። የሴቶቹ ማኅበር ተወካይ በበኩላቸው እንቅደጫ ኤርሳ ባላለው ኢንተርናሽናል ኦሮሞ ወመንስ ኦርጋናይዜሽን ፕሬዚዳንት ሜን እዚህ ቦታ የተገኘ ነው። ኢትዮጵያ ውስጥ የኦሮሞ ሕዝብ ላይ የሚደርሰውን ጭቆናና በደል፣ እንስራት ስደት በተለያየ መንገድ መሬቱን በመሸጥ ከመሬቱ ላይ የሚያፈናቅለው የኢትዮጵያ መንግስት በመቃወም ለማሰማት ነው፣ ድምጻችንን ስለነሱ ሆነን ለመቃወም ነው እዚህ ያለ ነው። ሁሉም የኦሮሞ ብሔረሰብ አባላት ዲሞክራሲያዊ ሀገሮችና የኦሮሞ ወዳጆች የኢትዮጵያ መንግስት በኦሮሞ ተማሪዎች ላይ እየፈጸመ ነው ያሉትን አሰቃቂ ወንጀል ለማስቆም ተባብረው መቆም ይገባቸዋል ሲሉም አስተባባሪው ዶክተር ደስታ የባሳ አስገንዝበዋል። በሊቢያ በደቡብ አፍሪካ በየመንና ሌሎች አገሮች በኢትዮጵያ ፍልሰተኞች ላይ ግፍ የፈጸሙት ለፍርድ እንዲቀርቡም ሰልፈኞቹ ጥሪ አስተላልፈዋል በቀጣዩ ዘገባ ደግሞ ኤርትራውያን ዛሬ አርብ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በኋላም በዋይትሃውስ ፊት ለፊት ሰላማዊ ተቃውሞ ሰልፍ አካሂደዋል የሚቃወሙት ሀገራቸው ውስጥ ያለውን መንግስት ሲሆን ክሳቸውም የኤርትራ መንግስት ህዝቡን የሚወከል ሳይሆን ህዝብን የሚጨቁን ሰብአዊ መብት የሚረግጥና ይልቁንም ህዝቡ አገሩን ጥሎ እንዲወጣ የሚያደርግ ጨቋኝ አገዛዝ ነው የሚል ነው። የትግርኛ ቋንቋ አገልግሎት ባልደረባችን ገብረ ገብረ መድህን ሰልፉን ተከታትሎ ያመጣውን ሪፖርት አዲሱ አበባ ያቀርባል። ሰልፈኛው ወደ ዩናይትድ ስቴትስ ምክር ቤትም ሄዱ አቤቱታውን እንደሚያቀርቡ የገለጡት ከአስተባባሪዎቹ አንዱ አቶ ጥጋቡ አስመላሽ የተቃውሞውን ዓላማ ለቪኦኤ ገልጠዋል። ዋናውና አጠቃላይ ዓላማው ኤርትራ ውስጥ ያለውንና እርሳቸው ግፍ ያሉትን ለዩናይትድ ስቴትስ መንግስት ማሳወቅ ነው ይዘረዝራሉ። በስደተኞች ላይ እየደረሰ ያለው በሂማን ትራፊከር ሲሆን ሀገሮች የተቀበሏቸው ሀገሮች ራሳቸው የሚያጋጥማቸው ያለውን ችግር በተለይ በአውሮፓን ሀገሮች ዩሮፒያን ኮሚኒቲ እየወሰደ ያለው አቋም ለመቃወም ነው። በዛ ላይ ደግሞ የዩሮፒያን ኮሚኒቲ በአሁን ሰዓት እነዚህን ስደተኞች እንዲወጡ ከሀገራቸው እያደረገ ያለውን መንግስት እንደ መንግስት ቆጥሮ መስማማታቸውን እንቃወማለን። ዩናይትድ ኔሽንስ ኮሚሽን ኦፍ ኢንኳሪ በአሁኑ ሰዓት እያደረጉት ያለው ኤርትራ መንግስት ተብሎ በሚጠራው ስርዓት ሂውማኒታሪያን ቫዮሌሽን ወይ ህግ አልባ የሆነ አካሄድ ህዝብ ላይ እያጋጠመ ያለውን ችግር እሱን በማውጣታቸው እነሱም ደግሞ እየደገፍን ነው ማለት ነው። በሜሪላንድ ታውሰን ዩኒቨርሲቲ ፕሮፌሰር የሆኑት የሰልፈኛው ቃል አቀባይ አቶ ጥጋቡ አስመላሽ ቀደም ሲል የጠቀሷቸውን ነጥቦች የያዘ የአቤቱታ ደብዳቤ ለዩናይትድ ስቴትስ መንግሥት እንደሚያቀርቡ ጠቅሰው በተለይም ይህ እርሳቸው አጥፊ የሚሉት የኤርትራው መንግሥት በህዝቡ ላይ የሚፈጽመውን በደል ያውቁ ዘንድ ደብዳቤያቸው ለፕሬዚዳንቱ እንዲደርስ እንደሚፈልጉ ተናግረዋል። የኤርትራ መንግሥት ግን ስደት በዓለም ያለ ነገር መሆኑን ይገልጥና ከዚያ ባለፈ ክስ የሚያቀርቡ ወገኖች በሌላ የውጭ ኃይል እየተገፉ እንጂ ትክክለኛ የኤርትራ ህዝብ ጥያቄ ወይም ብ ሊገሰውት አይደለም እንደሚል ባልደረባችን ለሰልፉ አስተባባሪ አንስቶ መልሳቸውን ጠይቋል። እንዲህ ብለዋል። በሀቅ ላይ ተሞክሰ ስትናገር ጭብጥ እንትን አለ። ለምሳሌ የህዝብ ቁጥር ኤርትራ ከአፍሪካ ስንተኛ እንደሆነች ራሱ ቁጥሩ የምትገባ አይመስለኝም። በስደተኛ ብዛት ግን ከአፍሪካ አንደኛዋ ኤርትራ ነች። መውጫ ነው የሚፈልገው ሀያ አመት ሲወሰድ ከአንድ ወጣት የሚያፈራበትን ጊዜ ተወስዶበታል ማለት ነው እና ይሄ ሀቅ መሬት ላይ የሚታይ ጽኑ የሆነ ነገር ነው ማለት ነው። ኢውሮፒያን ኮሚኒቲ ከአፍሪካ ያመጡት ከኤርትራ ናቸው ሲሉ ዩኤስ ወይ ዩኤን የሚያወጡት ለውጥ ዲሞክራሲ ፈላጊዎች ስለተሰል ናቸው አደለም፣ ሀቁን ተሞክሶ ነው እያደረጉ ያለ አሉታዊ መልስ መስጠት ሁሌ የዲክቴተሮች ስራ ነው። እኔ ለምሳሌ ሀያ አመት ሳይንቲስት ፖለቲካ ላይ ህይወቴ ማሳለፍ አልፈልግም። ግን በኤርትራውያን ላይ እያጋጠማቸው ያለው ችግር፣ በወንድሞቼ ላይ እያጋጠመ ያለው ችግር ስለሚያመኝ ነው የምመጣው። ወይም ደግሞ አሉ አቶ ጥጋቡ ለመቃወም ሲባል እየተከፈለው የሚመጣ ማንም የለም ይሉና በአንጻሩ የተባበሩት መንግስታት ድርጅት የምርመራ ኮሚሽን ያወጣውን እንዲቃወሙለት የኤርትራው መንግስት ተብየው ይሉታል እሳቸው እየከፈለ ሰዎችን ያመጣል ብለዋል። ከዚያ አኳያ የፖለቲካ አጀንዳ ያለው የኤርትራ ገዢ መደብ እንጂ እኛማ ገንዘባችንን እያወጣን የሰዎች የሰብአዊ መብት እንዲከበር ጥያቄ የምናቀርብ አካሎች ነን ሲሉ ሀሳባቸውን አጠቃለዋል። የመጨረሻው የመጽሔቱ ርዕስ ወደ አዲስ አበባ ይመልሰናል። ኢትዮጵያ ለኬንያ የኤሌክትሪክ ኃይል ለመሸጥ የሚያስችላትን የማስተላለፊያ መስመር ልትገነባ ነው ይላል። ወደ 120 ሚሊዮን ዶላር የሚያወጣውን የኤሌክትሪክ ማስተላለፊያ መስመር ከሚገነባው የቻይና ኩባንያ ጋርም ስምምነት መፈረሙ ተገልጧል። 433 ኪሎ ሜትሮች ርዝማን ያለው የመስመር ግንባታ በሶስት አመት ውስጥ ሲጠናቀቅ፣ ኬንያ ከጅቡቲ ከሱዳን በመቀጠል ኢትዮጵያ የኤሌክትሪክ ኃይል የምትሸጠላት ሶስተኛ ሀገር ትሆናለችም። እስክንድር ፍሬው ዝርዝሩን ይዟል። ዛሬ ዚህ የደረሰው እንደ አውሮፓውያን አቆጣጠር በ2006 ኢትዮጵያና ኬንያን በኃይል ለማስተላለፍ የተደረሰው የመግባቢያ ስምምነት ነው። ከዚያ በኋላም የአዋጭነት የኢኮኖሚና የገንዘብ ጉዳዮች ሲጠኑና ዝግጅት ሲደረግባቸው መቆየቱ በዛሬው የፊርማ ስነስርዓት ላይ ተገልጿል። እንሆውን ደግሞ ወደ ትግበራው ምዕራፍ መገባቱን የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አዜብ አስናቀ ተናግረዋል። እርሳቸው እንዳሉት የኤሌክትሪክ ኃይሉን ከኢትዮጵያ ወደ ኬንያ የሚወስደውን የማስተላለፊያ መስመር ከሚገነባው የቻይና የኤሌክትሪክ ኃይል መሳሪያና ቴክኖሎጂ ኩባንያ ጋር ዛሬ የተፈረመው ስምምነት ይህንኑ ያመለክታል። የግንባታ ስራውም ስምምነቱ ከተፈረመበት ጊዜ አንስቶ ይቀጥላል ብለዋል። ኢንጂነር አዜብ እንዳብራሩት የማስተላለፊያ መስመሩ አጠቃላይ ርዝመት 1045 ኪሎ ሜትር ነው። ከዚህ ውስጥ በኢትዮጵያ በኩል የሚገነባው ደግሞ ከወላይታ ሶዶ ተነስቶ ኬንያ ድንበር የሚደርሰው የ433 ኪሎ ሜትር መስመር መሆኑን ገልጸዋል። የማስተላለፊያ መስመሩና በወላይታ ሶዶ የሚገነባው የማከፋፈያ ጣቢያ ግንባታዎች በአጠቃላይ ሶስት ዓመት ከስድስት ወር እንደሚወስዱም ዋና ስራ አስፈጻሚዋ አጠቁመዋል። ስራው የሚጀመረው የማስተላለፊያ መስመር ለኬንያ ብቻ ሳይሆን ለሌሎች ሀገራት ሊሸጥ የሚችለውን የኃይል መጠን ታሳቢ ያደረገና የበለጠ አቅም ያለው መሆኑንም ማስ ትራንስ ሚሽን መስመሩ ካፓሲቲው ወደ 2000 ሜጋዋት ይይዛል። ግን አሁን እኛ ከኬንያ መንግስት ጋር የተፈራረም ነው የኃይል ሽያጭ ስምምነት፣ ለጊዜው የመጀመሪያው ፌዝ 400 ሜጋዋት እና በቀጣይ እንግዲህ መስመሩ እንዳልኩት ካፓሲቲው ትልቅ ስለሆነ ተጨማሪ የኃይል አቅርቦት እናደርጋለን ማለት ነው። ይሄ ለምንድን ነው የሚጠቅመን? ለኬንያ ብቻ አይደለም፣ ለሌሎችም የአፍሪካ ሀገሮች፣ ለኢስት አፍሪካን ሀገሮች ሁሉ ኃይል የማስተላለፍን ስራ እውን ለማድረግ ይጠቅማል ማለት ነው ይሄ መስመር አሁን የምንሰጠው አሁን እኮ ቦርደር የኬንያ ቦርደር ከተሞች እንሰጣለን የተወሰነ በጣም ትንሽ ለሱዳን ወደ ሰባ ሜጋዋት ነው መቶ ሜጋዋት ለጅቡቲ ከአርባ እስከ ሰባ ፍላክቸት ያደርጋል ያንን ያክል እንሰጣለን አሁን፣ እና የነዚህ ድምር ነው ማለት ነው አሁን እየሰጠን ያለ ነው። የማስተላለፊያው ግንባታ ሲጠናቀቅ ና ኬንያ የኤሌክትሪክ ኃይል መግዛት ስትጀምር ከጅቡቲ ና ከሱዳን ቀጥላ ሶስተኛ ሀገር ትሆናለች ኢትዮጵያ ለ ሶስቱ ሀገራት የምትልከው የኤሌክትሪክ ኃይል መጠንም ወደ 600 ሜጋዋት ይጠጋል። የኤሌክትሪክ ኃይል ለመሸጥ ፕሮጀክቶች የታቀዱት ያሉትን በግንባታ ላይ የሚገኙትንና የሚገነቡትን የኃይል ማመንጫዎች ታሳቢ በማድረግ መሆኑንም ዋና ስራ አስፈጻሚዋ ገልጸዋል። ለምሳሌ ሱዳን እንሄዳለን፣ ከሱዳን ወደ ግብጽ እንሄዳለን፣ ከግብጽ ደግሞ ወደ ዩሮፕ የምንሄድበትን ሁኔታ እናመቻቻለን ማለት ነው። በዚህ በኩልም ስናይ ወደ የመንም ለማሳለፍ ፍላጎት አለ። የመን አሁን ባለው ሁኔታ ምክንያት ያው ዘግይቷል ሁኔታው በየመን በኩል ደግሞ ትሩ ያው ሚድል ኢስት እንትን እናደርጋለን። እንደዚህ ነው እየተሄደ ነው ያለው። የአፍሪካ ጎረቤቶቻችንን ስንሰጥ ሌሎችንም ታሳቢ እያደረግን ነው። በዛ በኩልም ኢስት አፍሪካ ፓወር ፑል ለምሳሌ እዚህ ላይ ትልቅ ሮል ነው ያለው። ጽሕፈት ቤቱ እዚህ አዲስ አበባ ነው ያለው ያለውና እነኚህን አይነት ነገሮችን ነው ፓወር ትሬድ አፍሪካ ውስጥ ያለውን የሀይል ሽያጭ የሀይል ልውውጥ እንዴት ነው መሄድ ያለበት የሚል ትልቅ ማስተር ፕላን ነው ያለውና በዛ ማስተር ፕላን መሰረት ነው የምንሄደው ማለት ነው። ትልቁ ወይም የሩቅ ዓላማችን ወደ አውሮፓና ሌሎች ሀገሮችም የመሄድ ነው ማለት ነው። በኢትዮጵያ በተለያዩ አካባቢዎች የሚታየው የኤሌክትሪክ ሀይል መቆራረጥ መነጋገሪያ ሆኖ የቆየ ነው። እናም ለውጭ ሀገሮች የኤሌክትሪክ ሀይል የሚሸጠው የሀገር ውስጥ ፍላጎት ሳይሟላ ነው በሚል ቅሬታ የሚያቀርቡ ትችት የሚሰነዝሩ ወገኖች ወገኖች አሉ። ኢንጂነር አዜብ ግን እንደዚህ አይነት አስተያየቶች የሚመነጩት ሁኔታውን በሚገባ ካለመረዳት ነው ይላሉ። ምንድ ነው እዚህ ጋር ፍላጎት እያለ ይህንን ገድበን ወደ ውጭ ሀይል የምንሰጥበት ሁኔታ የለ። ግን ምናልባት የምታውቁ ከሆነ አሁን ትራንስሚሽን መስመሮቻችን፣ ማከፋፈያ ጣቢያዎቹ፣ ማሰራጫ መስመሮቹ ከሚችሉት አቅም በላይ እየሰሩ ነው ያለው። ስለዚህ የምናመነጨውን በሙሉ ማስተላለፍ አንችልም፣ አገር ውስጥ ማለት ነው። ስለዚህ የመነጨን ኃይል ደግሞ ማጠራቀምና ማስቀመጥ አይቻልም። ልክ እንደ ውሃ ማጠራቀሚያ በየቦታው እንደምታዩት ሊደረግ አይችልም ኃይል። ስለዚህ መንጨቱ ካልቀረ የትርፍ የሆነውን ሊወሰድ ያልቻለውን ሀገር ውስጥ ፍላጎት ሊወስደው ያልቻለውን ወደ ውጭ ለምን አንልከውም ነው እንጂ ይሄኛውን እየጎዳን አደለም። ስለዚህ ይሄ ሚስ አንደርስታንዲንግ ግልጽ መሆን አለበት ለሁሉም ማለት ነው። ይሄን እየዘጋን ይህን ፍላጎት እየገደብን አደለም ወደ ውጭ ኃይል የምንልከው የማስተላለፊያ መስመሮች እየተሰሩ ያሉበት ሁኔታ ኢትዮጵያን ተጨማሪ ወጪ የማያስወጣና የወደፊት እቅዶቿንም ታሳቢ ያደረገ መሆኑን በግንባታ ፕሮጀክቱ ላይ የሚሳተፉት መሀንዲስ ቴዎድሮስ አያሌው ጠቅሰዋል። ቴክኒካሊ ምንም እዛ ኬንያም ሳይገባ ቀጥታ ማሻገር እንችላለን። አሁን ምንድ ነው መነሻ አሁን የኤሌክትሪክ ፓወር ምንድነው አሁን ከዚህ ከላይታ ተነሳ ኬንያ ደረሰ። አሁን ሌላ ሀገር ብትጠይቅ ከወላይታ ተነስተን አንገነባ ስልክ ከኬንያ ካቆምንበት ደግሞ ከዛ ደግሞ ገንብተን መቀጠል እንችላለን። ግን አሁን ይህንን ካፓሲቲ አድርገን ባንገነባ ኖሮ ከፍተኛ ውጭ ነበር የሚያስወጣን ወደፊት። ስለዚህ አንድ ገንብተናል። ከዛ ተነስተን ደግሞ ያው የተለየ ስምምነት ይኖራል ከኬንያ መንግስት ጋር እንደገና ደግሞ ከተለያዩ ሀገሮች ጋር ማለት ነው። ኢትዮጵያ ለኬንያ ልትሸጥ ካቀደችው የ400 ሜጋ ዋት የኤሌክትሪክ ኃይል ሽያጭ ብቻ በአመት ወደ 600 ሚሊዮን ዶላር ልታገኝ እንደ ችል የፕሮጀክቱ ምንጮች ገልጸዋል። ለተለያዩ ሀገሮች የሚላከው ሲደመርም ቡናን የመሳሰሉት ምርቶች ከሚያመጡት የውጭ ምንዛሪ ሁለት እጥፍ ሊገኝ እንደሚችል ይገምታሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን እናመሰግናለን። የዜናና የዘገባዎች ክፍለ ጊዜ ተጠናቋል። የምትከታተሉት የተከበራችሁ አድማጮች በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የአማርኛ አገልግሎት ከአሜሪካ ድምፅ የሚተላለፈውን ስርጭት ነው። ስርጭታችንን በኢንተርኔት ለምትከታተሉ የድረገጻችንን አድራሻ ለማስታወስ ቪኦኤ ኒውስ ዳት ካም ስላሽ ሆርን የሚለው መጠቀም ትችላላችሁ። ወደ ሁለተኛው አጋማሽ እንሻገራለን። ሕይወት በቀበሌ የዛሬው የህይወት በቀበሌ ዝግጅት ወደ ትግራይ ክልል ይወስደናል። በምስራቁ የትግራይ ክልል በምትገኘው የጽጌረዳ ቀበሌ ነዋሪዎች ተጋግዘው መስጊድና ቤተ ክርስቲያን እያነጹ መሆናቸው ተገልጿል። ይህ የግርማይ ገብሩ ዝግጅት በዚሁ ቀበሌ የሚታየውን ተምሳሌታዊ የመቻቻል ኑሮ ያተኩርበታል። እናድምጥ። በአሁኑ ሰዓት በአንዳንድ ቦታዎች የእስልምና ሃይማኖት አማኞች መስጊድ እንዳያንጹ በሚታገዱበት ጊዜ፣ እንዲሁም መኖሪያ አጥተው በሚንከራተቱበት ወቅት፣ በሌላ በኩል ሰዎች ክርስቲያን በመሆናቸው ብቻ አንገታቸው በሚቀሉበት ሰዓት ልዩነታቸው ለፍቅራቸው መገለጫ በመጠቀም ተጋግዘው የሚኖሩ ሰዎችን ማየት በእውነቱ ለብዙዎች ጥሩ ማስተማሪያ ይሆናል። የጽገሬዳ ቀበሌ ነዋሪ አቶ ገብረ አብዝጊ ታረቀ በቀበሌው ማህበረሰብ የሚታየው ተቻችሎና ተዋዶ መኖር ከጥንት ከወላጆቻችን የተረከብነው ነው ጸጋ ነው ነው የሚሉት የሙስሊምና የክርስቲያን ተቻችሎ መካሄድ ካሁን የተጀመረ ሳይሆን ከጥንት ጀምሮ ከወላጆቻችን እስከኛ ድረስ የደረሰ ነው። አሁንም እዚህ ያሉ ሙስሊሞችና እኛ አብረን ነው የምንኖረው። አውረን ስንኖርም ይሄ የምታየው የሙስሊም መስጊድም ክርስቲያን ድንጋይ ሰውሮ ጉልበት ሰጥቶ ከነሱ ጋር ሆነ በጋራ የተሰራ ህንፃ ነው። እነሱም በቤተ ክርስቲያናችን መጥተው እንደዛ አብረው ከኛ ጋር ገንዘብ ያዋጣሉ፣ ጉልበት ያወጣሉ። ስለዚህ እንደ አንድ እንትፋስ ነው የምንቆጠረው ከመስሊም ጋር። አሁን ይሄ መስጊድ በቤቶች መካከል ነው ያለው። እነኚህ ቤቶች የክርስቲያን ናቸው ወይስ የሙስሊም? እነኚህ በቤቶች የምታያቸው በስፋት የክርስቲያን ናቸው። ለምሳሌ ያህል ለመጥቀስ፣ በዛኛው ያለው በታች የምታየው ህንፃ የበራንባራሳስ ገዳም ተክለ ሃይማኖት ይባላል። ግማሽ መስሊም ነው እንደምታየው፣ በላይም በዚህም የአቶ ወልደርፉ ደሳለይ ይባላል። ይኸው መንገድም ባለበት ሁሉም የክርስቲያን አካባቢ ነው፣ ግን የእኔና የአንተ ይባላል። ለመስጊዱ ያለው አክብረት በጣም የተለየ ነው። በጣም ነው የሚያከብረው ህብረተሰቡ። አቶ ገብረ አብዝጌ፣ አሁን ይህ ጥሩ ተቻችሎና ተከባብሮ የመኖር ባህል ወደ ልጆቻችሁ እየተላለፈ ነው። ሙስሊም ክርስቲያን ተውሎ መለየት አይቻልም። የበዓል ቀን ሲሆን በዓልን ላለመድፈር ያኔ እንደማይሰሩ ሁላ ሰምቻለኝ እውነት ነው ይህ እውነት ነው እንደኛ ልክ ናቸው የሚሰሩት እኛ ያካብር ነው ያከብራሉ እነሱ ሲሰሩም እኛ እንሰራለን በዓል አይደፍሩም በጣም ነው የሚያከብሩት በዓል እኛም በጣም ነው የምናከብራቸው ይህ እርግጥ ነው ሀቅ ነው በቃ በጣም ነው የሚዋደዱት በፍቅር የተነሳ ነው እስከዚህ ድረስ የደረሰው ማለት ነው ታችኛው ቤተክርስቲያን ትልቅ ቤተክርስቲያን ሲሰራ ትንሽ ቤተክርስቲያን ቤት ማህበር ተብሎ የተሰራም ሲሆን ሙስሊሞች እጃቸዋለሁ ክርስቲያን ብቻ አይደለም ያነጸው። በተለይ በተለይ ቤት ማህሯን አሁን እንዳየናት ድንጋይ ተመልከተው። ልክ ነው፣ ለዛ ያመጣ ነው ወደዚህ አምጥተናል። እነሱም ወደዛ ተመሳሳይ ድንጋይ ነው ያለው። ስለዚህ ፍቅሩ የጠለቀ ስለሆነ ሙስሊም ነህ ክርስቲያን ነህ ተባውሎ እዚህ ላይ የሚጣላ ወይም አንድ ነገር የሚያደርግ ሰው የለም። አንዳንድ በከተማ ያሉት የሙስሊም ማህበረሰብ ደግሞ እስኪ እንጠይቅ ሉሉ ሀማድ ይባላሉ አንዳንዴም የም ሉሉ በርሀ በመባል ይጠራሉ ባንገታቸውና ግንባራቸው ላይ የሚታየው ንቅሳት የአብሮ ነታቸው ምልክት መሆኑን ነግረውኛል ብለይ ቃል ዓለም ብልብና ወትሪ ሕጉሳት ወትሪ ሕቡናት ኢና ኣንሕና እውን ተለምዶ ስለ ዝሓዘና ምስክሳን ሕብረት ስለ ዝኾንና ብዙይ ብዙይ ተወቂጠ እዮ ጽቡቅ እዩ ሰፊና ኢና ተኣቂጥና እየ ዝወድእ ለይምሰል ሳይሆን ከልብ የምንናገረው እውነታ ቢኖር ሁሌም ደስተኞች መሆናችንን ነው። እስላምና ክርስቲያን የሚባል ልዩነት የለም። የጥምቀት ዕለት ተስካር ሲኖር በክብር ይጠሩናል። ይኸው በግንባሬና በአንገቴ ላይ የምታዩት ንቅሳት በዚህ በክርስቲያን ቦታ ብዙ ጊዜ ስለኖር ለአብሮነታችን መገለጫ የተነቀስኩት ነው። እኛ በዚሁ አካባቢ አክስቴ አጎቴ እየተባባልን ነው ተዋደን የምንኖረው። በተለይ በልጃችን በአቶ ፍጹም አስክዶ ኮርተናል። አሁን ወይዘሮ አስኳል በላይ ግቢ ውስጥ ነው ያለሁት። ጽግሬዳ ውስጥ የሚኖሩ እናቶች እመጫት ቤት ሳይቀር በመገኘት ማርያም በሽልም ታውጣሽ እንደሚባባሉ ነው የነገሩኝ። ለአብነት አነ በአለማርያም ሰኔ ይሰም እየ ማለት ዩ ኩለው መስላም ይጽውዐ ጥሕን ወይ ስታር ንገብረሉ። ለምሳሌ እኔ ሰኔ 21 ጠበል አዘጋጃለሁ። ሙስሊሞቹን እጠራቸዋለሁ። ጠላ ስለማይጠጡ በሶ ወይም ደግሞ ስታር የሚባለውን በጥብጠን እንሰጣቸዋለን። ስጋ ብቻ ነው የሚለየን። አራስ ቤትም ሄደን ወደ ውስጥ አንገባም እንጂ ማርያም በሽልምታ ውጣሽ እንባባላለን። እንዲያውም የሚገርምህ በቅርቡ በሊቢያ ሰዎች በስመ እስልምና ሰዎችን አረዱ ሲሉ ስንሰማ በጋራ ነበር ያዘን፣ ነው ያለቀስ ነው። ያን ድርጊት የፈጸሙት ሰዎች ሙስሊሞች ናቸው ብለን በጭራሽ አናምንም። አቶ ከድር ግደይ የቤታቸው ጣራ ያለብሳሉ። አቶ አብቃድር ስዒድ ደግሞ ልጃቸው ወይዘሮ ኬራትን ለመጠየቅ መጥተዋል። አቶ ታደለ ገብረ ማርያም ደግሞ ማሳቸውን ሲቃኙ ቆይተው አቶ ከድርን ለማበረታታት መጥተው ተሰባስበው አገኘኋቸው። ወይዘሮ ኬራት አብቃድር ባጭሩ የሚሉትን እንስማ። ክርስትና ይሁን ገለብ ይሁን ገለብቴ ቀሬነን ህጽብ ከክርስትና ይሁን ከአራስ ቤት አንለይም። በአራስ ቤት ሳይቀር ተገኝተን እናጥባለን። እኔ ለራሴ ሶስት ክርስቲያን የቃል ጓደኞች አሉኝ። በደስታ ጊዜ ይሁን በሐዘን ወቅት አንለያይም። ጽጌሬዳ ቀበሌ ውስጥ የሚኖሩ በጣም ጥቂት ሙስሊሞች የነበራቸውን መስጊድ ፈራርሶ መስገጃ ቦታ አጥተው የተመለከቱት የአካባቢው ተወላጅ አቶ ፍጹም አስገዶም በመቀሌ የሚኖሩ የሙስሊም ማህበረሰብን በማነጋገር እንዲሁም የጽግሬዳ ህዝብን በማስተባበር በአሁኑ ሰዓት መስጊዱ እንዲሰራ የበኩላቸውን ኃላፊነት ተወጥተዋል። ቢሆንም ግን አሁንም የጽግሬዳ ነዋሪዎች ያላቸውን ችግር ለመፍታት እየተጣጣሩ ቢገኙም በተለያዩ አካባቢዎች የሚገኙ ወገኖች ተባብረው የህዝቡን ችግር መፍታት እንደሚገባቸው አቶ ፍጹም አስገዶም ይማጸናሉ። እንግዲህ እዚህ ጋር ተዘዋውረን እንዳየ ነው ይሄ ሙስሊም ህብረተሰብ እና ይሄ ክርስትና ሃይማኖት ተከታይ ህብረተሰብ ለሌላ ዓለም ለሌላ አካባቢ ምሳሌ መሆን የሚችል ህብረተሰብ ነው። ምክንያቱም ይሄ ህብረተሰብ ክርስቲያኑ ህብረተሰብ ለሙስሊሙ መስጊድ ሰርቷል፣ ሙስሊሙም ህብረተሰብ እንዲሁ ለክርስቲያኑ ቤተክርስቲያን ሲሰራ የራሱን አስተዋጽኦ ያበረክታል። ይሄ ደግሞ ለዓለም ምሳሌ መሆን የሚችል ማህበረሰብ ነው ብዬ ላስቀምጥ እችላለሁ። እነዚህ ሁለት ሃይማኖት ተከታይ ማህበረሰቦች በእርሻ የሚተዳደሩ ስለሆኑ ያን ያህል በእጃቸው የሚያንቀሳቀሶች ካቸውን ካፒታል የሌላቸውም ስለሆኑ ማንም ይህንን ፕሮግራም የሚከታተል ማህበረሰብ ሁሉ በተለይ በተለይ በመስጊዱ አካባቢ እናቶች ሊሰግዱበት የሚችሉ ቦታ የላቸውም፣ አጥር የለውም፣ መጸዳጃ ቤት የለውም። ውሃ ስበህ ለማስገባትም ለማህበረሰቡ ትንሽ ከበድ ያለ ነው። ስለዚህ ማንም ሙስሊሚን፣ ክርስቲያን በዚህ ዙሪያ ላይ የተሻለውን እንዲያግዛቸው ጥሬን እያስተላለፍኩ፣ ሌላው እታች ወርደን ያየነው ቤተ ክርስቲያን ነው። ይሄ ማርያም ቤተ ክርስቲያን ጥንታዊ ቤተ ክርስቲያን ነው። ልክ እንደምታየው ግን ጎርፍ እየሄደበት ነው፣ እየፈረሰ ነው። ማህበረሰቡ የሚቻለውን ለማዳን ቀንና ሌሊት ተረባርበዋል። ሆኖም ግን በዚህ ማህበረሰብ እጅ ብቻ ሊፈታ የሚችል ችግር አይደለም። በተለይ በዚህ ዙሪያ መቀሌ ዩኒቨርሲቲና የሚመለከታቸው ሰዎች በቅርስ ማዳን ዙሪያ ትልቅ ሚና እንደሚጫወቱ ይታወቃል። ለዚህም ቤተክርስቲያን እንዲሁ ካለው ትልቅ ችግር አኳያ ተነስቶ መፍትሄ ያደርጉበት ዘንድ ነው በዚህ ፕሮግራም ልማጸን የምፈልገው። አመሰግናለሁ። በዚሁ በዛሬው የህይወት በቀበሌ ዝግጅት ሀሳባቸውን ላጋሩኝ በሙሉ በጣም ነው ማመሰግነው። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ። ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ውድ አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጭምቆ ያቀርባል። አቶ አንዳርጋቸው ጽጌ በሞት ላይ ይቀጡ እንደሚችሉ ተገለጸ። የሱዳኑ ፕሬዝደንትና ዓለም አቀፍ የወንጀል ችሎት የሚሉትን እርሶች ነው ዛሬ የምንመለከተው። ዘ ጋርዲያን ናይጄሪያ የተባለ ድረገጽ በዘገበው መሰረት የብሪታንያ ዜጋ የሆኑት የተቃዋሚ ፓርቲ መሪ አቶ አንዳርጋቸው ጽጌ ምህረት አይደረግላቸውም ነገር ግን በሞት ላይቀጡ ይችላሉ ሲል የኢትዮጵያ መንግስት ተናግረዋል። ስልሳ ዓመት ዕድሜ የሆናቸው የግንቦት ሰባት መሪ አቶ አንዳርጋቸው ጽጌ ከስድስት ዓመታት በፊት በአሸባሪነት ክስ በሌሉበት ሞት ተፈርዶባቸው ነበር። ከአንድ ዓመት በፊት ደግሞ በየመን ተይዘው ለኢትዮጵያ ስለተሰጡ ታስረዋል። የኢትዮጵያ መንግሥት ቃል አቀባይ አቶ ሽመልስ ከማል የኢትዮጵያ ፍርድ ቤት የሞት ቅጣት አያዘወትርም፣ የተበየነበት ቅጣት ወደ ዕድሜ ይፍታህ ሊለወጥ ይችላል ምህረት ግን አይደረግለትም ሲሉ ለአዣንስ ፍራንስ ፕሬስ የዜና አገልግሎት መናገራቸውን ዘ ጋርዲያን ናይጄሪያ ድረገጽ ጠቅሷል። ሊታረም የማይችል መንግስትን ለመገልበጥ የሞከረ፣ ቦምቦችን የቀበረ እንደ አውሮፓ አቆጣጠር በ2005 ዓ ም ምርጫ ከተካሄደ በኋላ መነሳሳትን ያደራጀ ሰው ነው ሲሉም አቶ ሽመልስ ከማል መናገራቸውን ዘ ጋርዲያን ናይጄሪያ ድረገጽ አውስቷል። አቶ አንዳርጋቸው አምና ሰኔ ወር ላይ በሰንዓ በኩል ወደ ኤርትራ ሲያመሩ ሰንዓ አየር መንገድ ላይ ተይዘው ወደ ኢትዮጵያ መላካቸው የዓለም አቀፍ ሕግን ይጥሳል በማለት ብሪታንያ ነቅፋ እንደነበር ጽሑፉ ይገልጻል። አያይዞም ድረገጹ ብሪታንያ ለኢትዮጵያ ትልቅ የልማት እርዳታ ከሚያደርጉት ሀገሮች አንዷ መሆኗን ሲገልጽ ለያዝነው ዓመትና ለመጪው ዓመት የሚሆን ለኢትዮጵያ የመደበችው የልማት እርዳታ በአጠቃላይ 303 ሚሊዮን ፓውንድ ነው ይላል። አቶ አንዳርጋቸው ዲፕሎማቶች እንዲያዩቸው የተፈቀደው ሶስት ጊዜ መሆኑን የጠቆመው ድረገጽ የብሪታኒያ አምባሳደር ባለፈው መያዝያ ወር አይተዋቸው እንደነበር ገልጿል። ኢንዲፐንደንት የተባለ ብሪታንያ የሚታተም ጋዜጣ የብሪታንያ የውጭ ጉዳይ መስሪያ ቤት ዘገባን ጠቅሶ ሲዘግብ አቶ አንዳርጋቸው ለብቻ ተነጥሎ ታስረዋል ይላል። የውጭ ጉዳይ ሚኒስቴሩ ዘገባ አንዳርጋቸው በደህና ሁኔታ ይገኛል። ሆኖም የጤና ችግር አለበት። ለብቻ ተነጥሎ ከመታሰር በስተቀር የመንገላታት ምልክት አልታየበትም እንደሚል ዘ ኢንዲፐንደንት የተባለው ጋዜጣ ጠቁሟል። አቶ አንዳርጋቸው ለብቻ ከመታሰር ወጥተው ወደ መደበኛ እስር ቤት እንዲመለሱ ብሪታንያ መጠየቋንም ድረገጹ ሳይጠቅስ አላለፈም። አንድ የብሪታንያ ውጭ ጉዳይ ሚኒስቴር ቃል አቀባይ የውጭ ጉዳይ ሚኒስትሩ የአንዳርጋቸው ጉዳይ በጣም አሳስቧቸዋል። ስለ ጉዳዩ በ13 የተለያዩ ጊዜያት ለኢትዮጵያው የውጭ ጉዳይ ሚኒስትር ያነሱትም ለዚህ ነው ማለታቸውን ዘ ጋርዲያን ናይጄሪያ ድረገጽ ጠቅሷል። ቃል አቀባዩ አያይዘውም አንዳርጋቸው የብሪታንያ ዲፕሎማቶች በየጊዜው ሊጎበኙት በማይችሉበትና ለጠበቃ ተደራሽነት በሌለው ሁኔታ መታሰሩ እንደሚያሳስበን በሁሉም ደረጃ መግለጹን እንቀጥላለን ሲሉ አንድ የብሪታንያ የውጭ ጉዳይ ሚኒስቴር ቃል አቀባይ መናገራቸውን ዘ ጋርዲያን ናይጄሪያ ድረገጽ ዘግቧል። የዋሽንግተን ፖስት ጋዜጣ ድረገጽ ብዛት ያላቸው የአፍሪቃ መሪዎች ዓለም አቀፍ የወንጀል ችሎትን የሚጠሉበትን ምክንያት ለመተንተን ይሞክራል። ዋናው መሰረቱ ሄግ የሆነው ዓለም አቀፍ የወንጀል ችሎቱ እንደ አውሮፓ አቆጣጠር በ2002 ዓ ም ከ13 ዓመታት በፊት ማለት ነው። የተመሰረተው ለበጎ ዓላማ እንደነበር አያጠራጥርም። ሀገራት ሊያከናውኑት ያልቻሉትን ወይም ያልፈልጉትን ወንጀል መርምሮ ለፍርድ ለማቅረብ ነበር የተመሰረተው። በተግባር ላይ የማዋሉ ጉዳይ ግን ከባድ ሆኗል፣ ይላል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ። የሱዳኑ ፕሬዚደንት ዑመር አልባሽር ዳርፉር ውስጥ በመካሄድ ላይ ካለው ግጭት ጋር በተያያዘ ፍጅት በሚገኝባቸው የተለያዩ ወንጀሎች ተከሰው ዓለም አቀፍ የወንጀል ችሎት የእስራት ማዘዣ ካስተላለፈባቸው ስድስት ዓመታት ሆኗል ደቡብ አፍሪቃ የችሎትን የሮም ውል ፈራሚ እንደመሆኗ መጠን የሱዳኑን ፕሬዝደንት የማሰር ግዴታ ነበረባት የደቡብ አፍሪቃ ፍርድ ቤት እንዳይንቀሳቀሱ ትዕዛዝ ቢያስተላልፍም እንኳን ሽልክ ብለው ወደ ሀገራቸው እንዲመለሱ ተደርጓል ይላል ጽሑፉ የፕሬዝደንት አልባሽር ከደቡብ አፍሪቃ መውጣትና ሀገሪቱ ልታስራቸው አለመፈለጓ ራሱ ዓለም አቀፉ የወንጀል ችሎት ስራውን በማስፈጸም ረገድ ትልቅ ችግር እንዳለበት ያመለክታል ይላል ጽሑፉ። የሱዳኑ ፕሬዝደንት ባለፈው እሁድ ከደቡብ አፍሪቃ ከመውጣታቸው በፊት ገዢው ፓርቲ የአፍሪቃ ብሔራዊ ኮንግረስ ችሎቱ በአፍሪቃውያን ላይ በጎ አመለካከት የለውም፣ ለተመሰረተበት ዓላማ ጠቃሚነቱም አብቅቷል የሚል መግለጫ አውጥቶ እንደነበር ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ ያወሳል። ዓለም አቀፍ የወንጀል ችሎት አፍሪቃንና አፍሪቃውያንን ኢላማ ወደ ማድረግ የፖለቲካ መሳሪያነት ተለውጧል ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖ መናገራቸውን ጽሑፉ ጠቅሶ ይህ አባባል ምክንያታዊነት የጎደለው አይደለም ይላል። ዓለም አቀፉ የወንጀል ችሎት ኦፊሴላዊ ምርመራ የሚያካሄድባቸው ዘጠኝ ጉዳዮች በሙሉ አፍሪቃ ውስጥ ናቸው። እስካሁን ባለው ጊዜ በፍርድ ቤቱ ክስ የተመሰረተባቸው ሰላሳ ሁለት ግለሰቦች በሙሉ አፍሪቃውያን ናቸው። ይህ ሁሉ ሲታይ ታዲያ ጉዳዩ ፍትሐዊነት የጎደለው ይመስላል። ይሁንና እንደዛ ሊሆን የቻለው በችሎቱ አመሰራረትና በአፍሪቃ በሚካሄዱት ግጭቶች መብዛት ምክንያት እንደሆነ ጠበብት ይናገራሉ። ዓለም አቀፉ የወንጀል ችሎት አፍሪቃ ውስጥ የተአማኒነት ችግር እንዳለበት ግልጽ ነው። ችሎቱ በአፍሪቃ ላይ ከሚገባው በላይ አትኩሯል የሚለው አባባል ትክክለኛ ነው። ነገር ግን ይህ ክርክር በቀድሞዋ ዩጎዝላቪያና በካምቦዲያ ተመስርተው የነበሩት ችሎቶች የወቅቱ የወንጀል ችሎት ስፋት እንዲቀንስ ማድረጋቸውን አያነሳም ሲሉ የሮበርት ኬኔዲ ፍትህና የሰብአዊ መብት ማዕከል የአፍሪቃ ጉዳይ ምሁር ጀፍሪ ስሚት ተናግረዋል በማለት ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ያወሳል። የአፍሪካ ሀገሮች ሌሎች የዓለም ሀገሮች ባላደረጉት መልኩ የሮሙን ውል በብዛት ፈርመዋል። ለምሳሌ መካከለኛው ምስራቅ ሀገሮች አልፈረሙም። ሩሲያንና ዩናይትድ ስቴትስን የመሳሰሉት ሀገሮች ስምነቱን ፈርመዋል፣ ውሉን ግን አላጸደቁም። ሱዳን የሮሙን ውል አልፈረመችም። ሆኖም ዓለም አቀፉ የወንጀል ችሎት በሱዳን ላይ ክስ የከፈተው በራሱ አነሳሽነት ሳይሆን የተባበሩት መንግስታት ድርጅት በጠየቀው መሠረት ነው። የችሎቱ ምርመራ የተከፈተባቸው ስምንት አገሮች የሚገኙት አፍሪቃ ውስጥ ቢሆኑም ከእነሱም ግማሾቹ ኡጋንዳን፣ ኮንጎን፣ ማዕከላዊ አፍሪቃንና ማሊን የመሳሰሉት ሀገሮች በጠየቁት መሰረት ነው። በችለቱ አቃቤ ሕግ አነሳሽነት ምርመራ የተካሄደባቸው ኬንያና ሱዳን ብቻ ናቸው ሲሉ ኬት ክሮኒን ፈርመን የተባሉ የህግ አዋቂ መናገራቸውን የዋሽንግተን ፖስት ድረገጽ ጠቅሷል። በአፍሪቃ ላይ ትኩረት የተደረገው በእነዚህ ምክንያቶች ሊሆን ቢችልም ችሎቱ አፍሪቃ ውስጥ አሉታዊ ገጽታ እንዲኖረው አድርጓል። ከቅርብ ዓመታት ወዲህ እጅግ የከፉ የጭካኔ ተግባራት የተፈጸሙት ከአፍሪቃ ውጭ ባሉ ሀገሮች ቢሆንም ዓለም አቀፍ ችሎት ምርመራ ሲያካሄድባቸው አልታይም በማለት ሌዝሊ ቪንጃሙሪ ማስገንዘባቸውን የዋሽንግተን ፖስት ጋዜጣው ድረገጽ ጠቅሷል። ቪንጃሙሪ በለንደን ዩኒቨርሲቲ ዓለም አቀፍ የግጭት የሰብአዊ መብትና ፍትህ የፖለቲካ ማዕከል ስራ አስኪያጅ ናቸው። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። የአርብ ምሽት የመጨረሻ ዝግጅት ላይ ደርሰናል። እሰጥ አገባ ድኅረ ምርጫ 2007 እና አቅጣጫዎቹ ክርክር ኢትዮጵያ ድህረ ምርጫ 2007 እና አቅጣጫዎቹ። በቅርቡ የተካሄደውን አነጋጋሪውን የኢትዮጵያ ብሔራዊ ምርጫ ውጤት ተከትሎ ለመሆኑ ምን አይነት ተጨባጭ ለውጦች እውን ይሆኑ ይሆን፣ የምሽቱ ክርክር የሚያተኩርበት አብይ ጭብጥ ነው። የፕሮግራሙ ተሳታፊዎች አቶ ንጉሴ ቢራቱ በሜሪላንድ ክፍለ ግዛት ነዋሪ በግል ስራ የሚተዳደሩ፣ አቶ ፈቃደ ሸዋቀና በዩናይትድ ስቴትስ የጤና ምርምር ተቋም የምርምር ሰራተኛ፣ እሳቸውም የሜሪላንድ ክፍለ ግዛት ነዋሪ ናቸው። አዘጋጅና አቅራቢው አሉላ ከበደ ነው። ወደ ዝግጅቱ እንለፍ። አቶ ንጉሴ ቢራቱ አቶ ፈቃደ ሸዋቀና እንግዶች ለጊዜያችሁ ሁለታችሁንም በቅድሚያ አመሰግናለሁ። የዛሬ ውይይታችን ባለፈው ግንቦት ወር የተካሄደውን የኢትዮጵያ ብሔራዊ ምርጫ ይመለከታል። እስካሁን በታወቁ ጊዜያዊ ውጤቶች 442ቱን መቀመጫዎች ሙሉ በሙሉ ገዢው ኢህአዴግና አጋር ፓርቲዎቹ ማሸነፋቸው ተገልጿል። ሙሉ የምርጫ ውጤት በቅርቡ ይፋ ይደረጋል ተብሎ ይጠበቃል። ከምርጫው በኋላ ባሉ ጉዳዮች ላይ ነው የምናተኩረው የቀረውም ውጤት ከታወቀ በኋላ ድምጽ ሰጪው መራጩ ሕዝብ የሚፈልጋቸውን ሁኔታዎች ከግምት አስገብቶ ምን አይነት መሻሻሎች በነዋሪው ዜጋ ፍላጎት የሚታዩ የሚፈቀዱ ምን አይነት ለውጦች ሊደረጉ ይችላሉ? አቶ ንጉሴ ቅድሚያውን እድል ለእርስዎ ለስጥ አመሰግናለሁ። ኢህአዴግ አሸንፏል። በዚሁም መሰረት መንግስት ይመሰርታል ብለን ነው የምንጠብቀው። እንግዲህ የህዝቡ ዲማንድ አለ። የተቃዋሚውም ወገን ኢህአዴግን ያልመረጠውም ወገን እንደዚሁ የራሱ ዲማንድ ይኖረዋል። ግን ኢህአዴግ አንድ በመጀመሪያ ደረጃ ለማለት የምፈልገው ተቃዋሚውንም ሆነ ደጋፊውን በአንድ አይን ያየው እና በዚህ መልክ ነው የሚሰራው። እንግዲህ ምን አይነት አዲስ ለውጥ ያመጣል የሚባለው ነገር በእውነቱ እስካሁን ድረስ ኢህአዴግ ትኩረቱ በሙሉ ድህነትን ለማጥፋት ነው። በኢትዮጵያ ውስጥ ትልቁ በህዝባችን ላይ ትልቅ ተጽዕኖ የሚያደርሰው ድህነት ነው። ድህነትን ማጥፋት ሳይሆን መቀነስ ነው በሚል ነው እስካሁን ያደረጋቸው በሙሉ ያው ትራክ ሬከርዱ እንደሚያስረዳው ድህነትን በጣም እየቀነሰ ነው ያለው። ዛሬ ከድህነት ወለል በታች የሚገኙ ሀያ አምስት በመቶ የኢትዮጵያ ህዝብ ብቻ ነው። ይሄ ከአርባ በመቶ በጣም የቀነሰ ነው። ስለዚህ ወደፊትም የሚሰሩት ስራዎች ሁሉ ፖሊሲዎቹም ፕሮግራሞቹም በዚህ በድህነት ቅነሳ ላይ የሚያተኩር ነው። ኢንፍራስትራክቸሮቹን የሚገነቡት ከዚሁ ከድህነት ቅነሳ አንጻር ነው። ለምሳሌ ኤነርጂን ብንመለከት በንጉሱ ጊዜ ሀምሳ ሜጋዋት ነበር። በደርግ ጊዜ ሁለት መቶ ሜጋዋት ነበር። አሁን ወደ ሁለት ሺ ሜጋዋት ነው። አሁን ግልገል ጊቤ ሶስት ሲጨመር አንድ ሺ ስምንት መቶ ሜጋዋት በመስከረም ላይ ይጨመራል። ወደ ሶስት ሺህ ስምንት መቶ ሜጋዋት ይሆናል። ይሄ ሁሉ ለሚፈጠረው ኢንዱስትሪና ለማህበራዊ ኑሮ እንቅስቃሴ ድጋፍ የሚሰጥ ኤነርጂ ነው። መልካም ድህነትን ማጥፋት ባይቻል ድህነትን መቀነስ ኢህአዴግ ቀድሞውን የሚያዘው አቅጣጫ ነው በዚህ ይገፋልና ከዚህ ቀደም ከድህነት ወለል በታች የነበረው የህብረተሰብ ቁጥር ከአርባ በመቶ በታች የነበረው ወደ ሀያ አምስት በመቶ ወርዷል፣ ብለዋል። አሃዞቹን እንመረምራለን። አቶ ፈቃደ ሌላ ተጨማሪ ጥያቄ ሰላ ምን የሚፈለግ አቅጣጫ ይከተላል የተባለው ነገር ምርጫ ነው ብለን ከተስማማን ነው በእኔ አመለካከት አስቀድሞ ም ሊሆን ችግ እንደነበረው ቴቶ የታወቀ ገዢ ፓርቲ የመንግስትን ስትራክቸርና የመንግስትን ሀብት የመንግስትን መዋቅሮች ተጠቅሞ ያካሄደው ምርጫ ነው። በአብዛኛው እንደ አንዳንድ አሰራሩ አሁን ይሄ አንድ ላምስት ምናምን እየተባለ የተዘጋውን ለምርጫ የሚጠቀሙበት መንገድ ስታየው በመካከለኛው ዘመን የነበረውን የባሪያ ፍንገላ የሚመስል በጣም አሳፋሪ አይነት ነገር ነው እና አሁን ኢትዮጵያ ውስጥ ለውጥ ወደፊት መጣም አልመጣም የተቻለ ነገር መጣ አልመጣ ከዚህ ምርጫ ጋር ምንም የሚያገናኘው ነገር የለም። አንድ ኦቶሪታሪያን የሆነ ሁሉን ነገር አጠቃሎ ያ መንግስት አለ አልበል ልማታችሁንም ምርጫ ወደፊት የሚያስፈልጋችሁንም ማቀው የነኝ የሚል መንግስት አለ። እንግዲህ አቅላቸው አለው የሚለንን ነገር ይችላል፣ ግን ከምርጫው ጋር ያያዝበት ምን ምን መንገድ የለም። ያለው መንግስት ፈቃድ ብቻ ነው ያለው እንጂ ህዝብ ፈቃድ የሚባል ነገር የለም። ያንን ያየ ነው። መልካም የህዝብ ፈቃድ የለም ነው አቶ ፈቃደ እያሉ ያሉት እስኪ በቀጥታ አቶ ፈቃደ በሰጡት መልስ እንነሳ አስቀድሞ የታወቀ ምርጫ ነበር ብለዋል እናም ከምርጫው የሚጠበቅ የተለየ ነገር የለም ነው ያሉት አቶ ንጉሴ ምን ይመልሳሉ ወል ችግሩ ከኢህአዴግ አይደለም እኮ ምርጫው ትክክል አይደለም ፌር አይደለም ለማለት አይቻልም ምርጫው በትክክል ፌር ነው ችግሩ የተቃዋሚዎች ካፓሲቲ ነው። እርግጥ ከኢህአደግ ጋር ስናነጻጽራቸው ከፍተኛ የአቅም ማነስ አለ። ስቲል በአሁኑ ጊዜ በርካታ ድምጾች አግኝተዋል። ግን ማስጫ አይቶ እንጂ ተቃዋሚዎቹ እጅግ በጣም የሚያመረቃ የህዝብ ድምፅ አግኝተዋል ግን ያው ዞሮ ዞሮ በማጆሪቲ ስለሆነ ኢህአዴግ መቀመጫውን የያዝ እንጂ ጥሩ ድምፅ አግኝቷል። አቶ ንጉሴ፣ ይሄ ያነሱትን ጭብጥ እንድን መረምር ይጋብዛል። ድክመቱ የተቃዋሚዎች የራሳቸው ነው፣ ምንም እንኳን መቀመጫዎች ባያገኙም ውጤቶችን አግኝተዋል ብለዋል። በተጨባጭ ያለውን ሁኔታ እንመልከት እስኪ። አራት መቶ አርባ ሁለት መቀመጫዎች በጊዜያዊ ውጤትነት ይፋ በተደረጉበት ሙሉ በሙሉ ኢህአዴግ ባሸነፈበት፣ በእርግጥ ተቃዋሚዎች ጥሩ ውጤት አላቸው ማለት ይቻላል ወይ? ተቃዋሚዎች የሚ የሚያነሷቸው ቅሬታዎች እንዳሉ ሆኖ ከእነሱ ውጭ እንኳን ዲሞክራሲያዊ ስርዓት ውስጥ ሌላ ተቃዋሚ ድርጅት ምንም ውጤት የማያመጡበት ምርጫ በእርግጥ ዲሞክራሲያዊ ሂደት የተካሄደ ምርጫ ነው ተብሎ መቀበል ይቻላል ወይ? አንድ ድርጅት ብቻ ውጤቱን በሙሉ ጠቅሎ በሚወስድበት ሂደት። አዎ ችግሩ ምንድን ነው? ተቃዋሚው የድርጅት ድክመት ነው ያለው፣ የአደረጃጀት ድክመት ነው ያለው፣ ግራስሩቱ ድረስ ወርዶ የተደራጁ አይደሉም። እና በተወሰነ ከተማ ላይ ብቻ የሚያንጋብቡ ናቸው። እና በጣም በጣም የድርጅት ድክመት ነው ያለ። ድርጅት ድክመት ባለበት ቦታ ደግሞ ህዝቡን ደርሰው ህዝቡን ቀስቅሰው ምርጫ ሊያካ ማለት ሊያሸንፉ የሚችሉበት ሁኔታ የለም። ኢህአዴግ ሜዳውን ነፃ አድርጎ ዘርግቷል። አሁን እንዳሉት እስከ ስር ወርደው የተደራጀ አሰራር ባይኖራቸውና ሊያራምዱ የሚፈልጉትን ፖሊሲ ባያስታውቁ እንኳን ያቀረብኩልዎት አጭር ጥያቄ ነው። ተቃዋሚዎች ደረሰብን የሚሉት ወከባና እንግልት ባይኖር እንኳን እሱም በሙሉ ባንቀበል እንኳን ብቻውን አንድ ድርጅት የሚያሸንፍበት ከሌሎች ጋር ተፎካክሯል የሚያሰኘው ዴሞክራሲያዊ ሂደት ምኑ ላይ ነው ለሚለው ጥያቄ ምን መልስ ይሰጣሉ? የተቃዋሚዎች አቅም ማነስ የምርጫውን ሂደት ዴሞክራሲ አይደለም አያሰኘውም። ይህ ብቻ ነው መልሴ። መልካም። አቶ ፈቃደ፣ አቶ ንጉሴ ጋር አሁን እሳቸው እንደሚናገሩት ከሆነ መከራከርም መግባባትም ቅርቡም የሚሰጥ ነገር መነጋገር በጣም ከባድ ነው። ኢትዮጵያ ውስጥ የተካሄደውን የሆነውን ያለውን ሪያሊቲ ሁላችንም እናውቀዋለን። ቤታቸውን ከፍተው ለየባህሉኛ አይነት ነገር እንደሆነ እንደገና መልሰው ሰለባዎቹን ነው ተቃዋሚዎቹን ለመውቀስ ነው እየሞከሩ ያሉት እና ይሄ የኢትዮጵያን ሪያሊቲ እናውቀዋለን። ቢያንስ ቢያንስ ግን እንደው ጠንካራ ናቸው የሚባሉበት ቦታ ከተማዎች ውስጥ እንኳን ቢያንስ ቢያንስ እንዴት አንድና ሁለት መቀመጫ አያገኝም? አንድ ተቃዋሚ ድርጅት እና ዴሞክራሲያዊ ድምፅ

ዘጠና ሰባት አይተን አልኮ በአራት ወርና በሶስት ወር ዝግጅት ውስጥ ነው አይደለም። ተቃዋሚ ፓርቲ ኢትዮጵያ ውስጥ መንግስት ምንት ማለት የቻለው ተቃዋሚዎቹ ደካሞች ከሆኑ ይሄ ሁሉ ወከባ፣ ስራ የጋዜጠኛ አፈና፣ የመሳሰሉት ነገር ለምን ተካሄዱ ነው ጥያቄ። ድህረ ምርጫ ሁለት ሺህ ሰባት ኢትዮጵያ ገዢው ፓርቲ ኢህአዴግና መጫወቅ አቅጣጫዎች? አድማጮች ሰአቱ አለቀ እንጂ ክርክሮ አልተቋጨም። በሚቀጥለው ሳምንት እንመለሳለን። አቶ ንጉሴ ቢራቱና አቶ ፈቃደ ሸዋቅና እንግዶችን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ሰአታችንም በዚሁ እየጠናቀቀ ነው። ቆንጅት ለስንበት ጥቂት ደቂቃ ጥቂት ደለም አንድ ደቂቃ ነው የቀረን። በሙዚቃ እንሰናበት ይመስል። ጥሩ ሀሳብ ነው። የትግርኛ ስርጭት ይቀጥላል። ከኛ ቀጥሎ ነገ ቅዳሜ በመደበኛው ሰአት እንመጣለን። አሁን ጓሳዬ ተስፋዬ ጋር ነው የምንተዋችሁ። በድጋሚ መልካም ምሽት፣ ደህናደሩ ደህናደሩ ገና ከትንስሱ ፍቅር ያሳየችኝ ህይወቴ ታዛዥ የነበረች ላባወራ ወንድ አባቴ፣ አሁን መቼ ሰንታኝ ምረስ ብል ጥያቄ ፈላች É e of a man.